ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ባለፈው ቅዳሜ የኢትዮጵያውያን የሴቶች ህብረት በቪክቶሪያ የተመሰረተበትን አንደኛ ዓመት በዓሉን አክብሮ ነበረ። ህብረቱ አመታዊ በዓሉን ከማክበር ባለፈ ጠለቅ ያሉ ማህበረሰባዊ ችግሮችን መሰረታዊ የመነጋገሪያ ርዕሰ ጉዳይ በማድረግና የተለያዩ የህብረተሰብ ክፍሎችንም ራሳቸውን ከእድሜ ከጾታና ከዘር ልዩነቶች እንዲሁም ማሰሪያዎች ውጪ ያደረጉ የህብረተሰብ ክፍሎችንም በአንድነት እንዲቆሙ አድርጓል። ምንም እንኳን የኢትዮጵያውያን ሴቶች ህብረት በቪክቶሪያ ከተመሰረተ ገና አንድ ዓመት ብቻ ቢሆነውም በአጭር ጊዜ ውስጥም ያሳየው እድገትና የተሳታፊዎች የጋለ እንቅስቃሴ ገና ከጅምሩ በበርካቶች ዘንድ ተቀባይነትን እንዳገኘ የሚያመላክት ነበር። በተለይ ደግሞ በዚህ ዘመን በርካታ ማህበራትና ድርጅቶች ዘርን፣ ጾታን፣ ቋንቋን እንዲሁም ሃይማኖትን መሰረት ባደረጉበት ወቅት ምናልባትም ህብረቱ ሁሉንም በአንድ ላይ ለማሳተፍ በሩን መክፈቱ በአጭር ጊዜ ውስጥ የበርካታ ተሳታፊዎችን ቀልብ ለመያዝ ምክንያት ሆኖታል ማለት ይቻላል። የህብረቱ መስራችና ፕሬዝደንት የሆኑት ዶክተር ማየነሽ ስዩም በምሽቱ ለተገኙት ታዳሚዎች ባደረጉት ንግግር እንደጠቀሱት ከሆነ የአእምሮ ጤና ችግር በተለይ በህብረተሰባችን ውስጥ የበርካቶችን ቤት እያንኳኳ ቢሆንም ብዙዎች በድፍረት ወጥተው ለመናገር አቅሙን አጥተው ቤታቸውን ዘግተው እንደተቀመጡና ከመረጃ እጦትም ሳቢያ የተለያዩ ችግሮችን እየተጋፈጡ መሆናቸውን ገልጸዋል። ይህንን የጋራ ችግር በጋራ ለመወጣትም ግልጽ የሆነ የንግግርና የውይይት መድረክ መክፈት የህብረቱም እምነት ሆኖ ስለተገኘ የአንደኛ ዓመት በዓላቸውን ሲያከብሩ የአእምሮ ጤና ችግርን እንደ ዋና መነጋገሪያ ርዕሰ ጉዳይ ይሆን ዘንድ መምረጣቸውን ገልጸዋል። በዕለቱም የክብር እንግዳ የነበሩትና ለታዳሚዎቹ የጥናት ጽሑፋቸውን ያቀረቡት ፕሮፌሰር ፓትሪክ ማክጎሪ በወጣቶች የአይምሮ ጤና ፕሮፌሰር በሜልበርን ዩኒቨርሲቲ የኦሪጅን ዩዝ ሄልስ እንዲሁም የኦሪጅን ዩዝ የጤና ምርምር ማዕከል ዳይሬክተር ነበሩ። እንደ ፕሮፌሰር ፓትሪክ አባባል ከሆነ የአይምሮ ጤና ችግር በተለይ በመጤ የሕብረተሰብ ክፍሎች ዘንድ ከፍተኛ መሆኑን ገልጸው፣ በተለይ ደግሞ ጦርነት፣ ክፍፍልና ችግር ከበዛበት የዓለማችን ክፍሎች የሚመጡ ሰፋሪዎች በይበልጡኑ ለአይምሮ ጤና ችግር መጋለጣቸውን በአጽንኦት ገልጸዋል። ከፕሮፌሰር ፓትሪክ ጋር ያደረግነውን ሙሉ ቃለ ምልልስ በተከታዩ ፕሮግራማችን እናቀርባለን። በዕለቱ ለህብረቱ በጉልበታቸው፣ በእውቀታቸው፣ በገንዘባቸው የላቀ አስተዋጽኦ ላደረጉት ለወይዘሮ እቴቱ ዘለቀና ለአርቲስት ታምራት ገብረ ማርያም ሽልማትም ተበርክቶላቸው ነበር። ተሸላሚዎቹም ሀሳባቸውን ያካፍሉን ዘንድ ጠይቀናቸው ነበር። ተንኪው ማርትዬ በጣም አመሰግናለሁኝ። ደስ ይላል በእውነት ግን እኔ የሚገባኝ አይደለም። ግን እግዚአብሔር ይመስገን፣ በቃ ስላሰቡኝ በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ ለሁሉም ነገር። እኔ የሚገባ አይደለም፣ ያን ያህል አድርጌ አይደለም፣ ብዙ ምስጋና የሚያስፈልገው ይኖረው አይደለም። ግን በቃ እግዚአብሔር ነው ሁሉም ያደረገው እና ደስ ይላል በእውነት በቃ ደስ ብሎኛል። በጎ ስራን የማየው በቃ ልቤ የፈቀደውን ነገር ማድረግ ያመንኩበትን ነገር ማድረግ ደስ ይለኛል፣ ያስደስተኛል። ምንም ነገር ቢሆን ማንም ቢሆን ከማንም ምንም አልጠብቅም፣ ግን ከኔ የሚጠበቀውን ማድረግ ግን በአቅሜ በምችለው ነገር በጉልበቴ፣ በገንዘቤ ባለኝ ነገር ትንሽም ትልቅም ትሆን ማድረጉ እርካታን ይሰጠኛል፣ ደስ ይለኛል፣ ውስጤን ያስደስተዋል። እና ለዚህ ነው ብዙ ቦታ ምሳ በድጋሚ እንኳን ደስ አለው እንላለን እንኳን አብሮ ደስ አለው ሽልማቱ በማግኘት በጣም ደስ ብሎኛል። ትልቅ ነገር ነው ያደረጉት። በጣም ጅ ለውጡ ነው ለውጡን፣ እንደገና ደግሞ ትልቅ እድገት ነው በእኛ ኮሚኒቲ ውስጥ እንደዚያ ነገር። እንደገና ደግሞ በፕሮፌሰሩ እይታም ራሱ ትልቅ ለውጥ ነው። በጣም ኢንስፓይር በእንቅስቃሴው የሴቶች ማህበር በጣም በጣም አሪፍ ነው። እንደገና ሕፃኗ ራሷ ሙዚቃ የተጫወተችው ሶ ኢምፕሬሲቭ እና አናዘር ዳይሜንሽን ነው ማለት ነው። ትልልቆችም ብቻ አይደለም ለሕፃናቶችም ትልቅ ነጸብራቅነት አለው እና ትልቅ ሂደት ነው ብያምናለሁኝ እና ትልቅ ይሆናል ወደፊትም እርግጠኛ ነኝ እና በጣም ነው ማመሰገናቸው ነም በጣም አመሰገና ማርትሽ። ለምሽቱ ከታደሙት እንግዶች መካከል ከጥቂቶቹም ጋር ቆይታ አድርገን ነበረ። ብፁዕ አቡነ ጴጥሮስ የአውስትራሊያ እና የኒውዚላንድ ሀገረ ስብከት ሊቀ ጳጳስ፣ እንዲሁም በውጭ በሚገኘው ሲኖዶስ የህዝብ ግንኙነት መምሪያ ኃላፊም ሀሳባቸውን ሰጥተውን ነበር። ዝግጅቱ በጣም ጥሩ ነው። እኔ የተገኘበት ዋና ምክንያት ለሶስት ነገር ነው። አንደኛ እነዚህ ሰዎች ድጋፍ ያስፈልጋቸዋል። የሚሰሩት ለማህበረሰቡ ነው፣ የሚሰሩት ለቤተሰብ ነው፣ የሚሰሩት ለወጣቶች ነው። ድጋፍ ያስፈልጋቸዋል። እነሱን መደገፍ ነው ተኛ ደግሞ ለህዝቡ ምሳሌ ነው። ምሳሌ ህዝቡ መማር አለበት። እንዲህ አይነት ነገር ካልተማርን ቤተሰብን ማትረፍ አንችልም ነው። ሶስተኛ ራሴ ለመማር ነው። እኛ በተለይ የዚህ አይነት ቤተሰብን፣ ቤተክርስቲያንን የምንመራና የምናገለግል ሰዎች የህብረተሰቡን ችግርና፣ በህብረተሰቡ ምን ችግር እንዳለ ከህብረተሰቡና ከአዋቂዎች መማር አለብን። ለእነዚህ ለሶስት ነገሮች ነው ማለት ነው። ወንጌላዊ የምሩ ታደሰ ከዘፀአት የኢትዮጵያውያን ወንጌላዊት ቤተ ክርስቲያንም እንዲህ ሲሉ ነበረ የምሽቱ ስሜታቸውን የገለጹት። ዝግጅቱን በሚገርም ሁኔታ ተገርም ያለውኝ አስደንቆኛልም። እግዚአብሔርንም ደግሞ አመሰግናለሁ። በዚህ ዘመን ስለ ሌሎች ሰዎች ግድ ብሏቸው እንዲህ አይነት ስብሰባን በማድረጋቸው በተለይ በእህቶቻችን አማካኝነት በተደረገባቸው ነገር ላይ ለመድረስ እንዲህ አይነት ዋጋ ከፍለው ሕዝቡን ለማንቃት ባደረጉት ነገር እኔ በጣም ደስ ብሎኛል። ሞርዛን ከጠበኩት በላይ ነህነብኝ። ከልጄ ጋር ነው የመጣሁት። ስለዚህ መምጣት እንዳለብኝ ኃላፊነትም እንዳለብኝ ስለገባኝ ነው የመጣሁት። የህብረቱ መስራችና ፕሬዚደንት ዶክተር እማየነሽ ስዩም በበኩላቸው የተሰማቸውን ስሜት እንዲህ በማለት ገልጸዋል። ይሄን ህል አልጠበቅኩትም፣ ግን በሚያስደንቅ ሁኔታ ሰው ፍላጎቱን ለድርጅቱ ገልጿል እና በዛሬው ቀን የመልካም ስራ ሰዎች ስብስብ ነበረ። ኤንቫይሮሜንቱ ራሱ ይገልጻል የጥሩ ሰዎች ስብስብ መሆኑና እግዚአብሔር የተመሰገነ ይሁን። ምንድነው ለወደፊቱ የሚጠብቁት? ለወደፊት የምጠብቀው እንግዲህ በዛሬው ቀን አይተው ፍቃደኛ ሆነው አብረው ለመስራት የሚፈልጉትን ሰዎች አንድ ማድረግ እንደየሺው፣ ወጣቱ በጣም ጥሩ ፍላጎቱን አሳይቷል። አላማችንን ምኞታችን ከእግዚአብሔር ጋር በዚህ ስራ ለማሳየት ዝግጁ ነን። እንግዲህ አመሰግናለሁ። ማርታ ለኤስቢኤስ መቼም እጅግ እጅግ የሆነ ምስጋናዬን እንድታቀርብ ልኝ እወዳለሁ። የዜና ማሰራጫ በጣም በትልቁ ነው የጠቀመን። እንግዲህ ወደ ፊትም ነው እርዳታቸው ከጎናችን እንደማይለይ እርግጠኛ ነኝ። ጠቅለል ባለ መልኩ የኢትዮጵያውያን ሴቶች ህብረት በቪክቶሪያ ያዘጋጀው አመታዊ በዓል ይህንን መስሎ አልፎ ነበረ። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።